ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ግንቦት 1 2007 ዓ ም ፕሮግራሙን ጀመረ። የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ታቀናብራለች። አሁን የሰዓቱን የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳኒ ፈሳየ ነኝ። የስፔን ባለሥልጣኖች በገለጹት መሰረት ሴቪል አይሮፕላን ማረፊያ አጠገብ በተከሰከሰው ወታደራዊ አይሮፕላን ቢያንስ ሦስት ሰዎች ሞተዋል። የስፔን ጠቅላይ ሚኒስትር ማሪያኖ ሬጆይ አይሮፕላኑ ውስጥ አስር ሰራተኞች እንደነበሩ ዛሬ ተናግረዋል። ወታደራዊ አይሮፕላኑ በአይሮፕላን ማረፊያው የበረራ ልምምድ ላይ ስለነበረ ወታደራዊው ኃይል ገና ሳይረከበው ነው አደጋ የደረሰበት። ሲቪል አይሮፕላን ማረፊያ በአደጋው ምክንያት በመዘጋቱ በረራ ላይ ያሉት አይሮፕላኖች በአቅራቢያው ወዳሉት ሌሎች አይሮፕላን ማረፊያዎች እንዲያመሩ እየተደረገ መሆኑን የአይሮፕላን ማረፊያው ባለሥልጣኖች ገልጸዋል። አንድ ሰው ያነሳው ቪዲዮ አውሮፕላኑ ተከሰከሰ በተባለበት ቦታ ከባድ ጥቁር ጭስ እየተድቦለቦለ ሲወጣ ያሳያል። ሩሲያ እንደ አውሮፓ አቆጣጠር በ1945 ዓ ም የናዚ ጀርመን ወታደሮች ተሸንፈው ሁለተኛው የዓለም ጦርነት ያበቃበትን ሰባኛ ዓመት ለማክበር ዛሬ በቀዩ አደባባይ ባደረገችው የበዓል ስነ ስርዓት ግዙፍ የወታደራዊ ኃይል ትርኢት ታሳይታለች። የሩሲያው ፕሬዚደንት ቭላዲሚር ፑቲን በሁለተኛው የዓለም ጦርነት ወቅት ናዚ ጀርመንን ለማሸነፍ ከሩሲያ ጋር የተባበሩትን ዩናይትድ ስቴትስን፣ ብሪታንያንና ፈረንሳይን አመስግነዋል። አብዛኞቹ የአውሮፓ መሪዎች በበዓሉ ስነ ስርዓት አልተገኙም። በበዓሉ የተገኙት አብይ የዓለም መሪ የቻይናው ፕሬዚደንት ሺ ጂያፒንግ ናቸው። ፕሬዚደንት ፑቲንና የውጭ ሀገራት የክብር እንግዶች በሁለተኛው የዓለም ጦርነት ሕይወታቸውን የሰጡትን በሚሊዮኖች የሚቆጠሩ ሰዎችን ለማሰብ ሞስኮ ውስጥ በሚገኘው ማንነቱ ያልታወቀ ወታደር መቃብር ላይ የአባ ጉንጉና ኑረዋል። በመቃብሩ ላይ ዘላለማዊ የሆነ እሳተ ነበልባል ይታያል። የዚህ አመቱ የሩሲያ በዓል የተከበረው በኡክራይን በተፈጠረ ሁኔታ ምክንያት ሩሲያ ከምዕራብ ሀገሮች ጋር በተቃቀረችበት ወቅት ነው። ሩሲያ ክሪሚያን ከመያዟን በላይ ፕሬዚደንት ፑቲን ኡክራይን ውስጥ ያሉት ሩሲያን የሚደግፉ አማጽያንን ይረዳሉ የሚል ክስ ሲቀርብባቸው ቆይቷል። የዓለም የጤና ድርጅት ላይቤሪያ ከኤቦላ ቫይረስ ነጻ እንደሆነች አስታውቋል። ድርጅቱ ይህን ያስታወቀው ላይቤሪያ በ42 ቀናት ውስጥ አዲስ የኤቦላ በሽተኞች አለመታየታቸውን ከገለጸች በኋላ ነው። የኤቦላ ቫይረስ ሊፈለፈል የሚችልበት እጥፍ ጊዜ አልፏል ማለት ነው። ኢቦላ እንደ አውሮፓ አቆጣጠር በ1976 ዓ ም ከተከሰተበት ወቅት አንስቶ ባልታየ ሁኔታ ኢቦላ መዛመቱን አስታውቃ የነበረችው ሀገር አሁን የበሽታው መዛመት መቆምን ለማስታወቅ መብቃቷ ትልቅ ስኬት ነው ሲል የዓለም የጤና ድርጅት ባወጣው መግለጫ አስገንዝበዋል። የላይቤሪያ ፕሬዚደንት ኤለን ጆንሰን ሰልፍ ወረርሽኙ ያደረሰው ጉዳት በዓለም ሕሊና ላይ ጠባሳ ጥሏል አንዳንድ ከበሽታው የተረፉ ሰዎች ከሚሰማቸው ስቃይና ሐዘን ለማገገም ገና የአንድ ትውልድ ዕድሜ ያህል ሊወስድ ይችላል ሲሉ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ቃል አቀባይ ያወጡት መግለጫ በበኩሉ ገና ብዙ መሰራት እንዳለበት አስገንዝቧል። ትልቅ ስኬት መገኘቱ ወሳኝ ቢሆንም የኢቦላ ወረርሽኝ ገና ከሴራሊዮንና ከጊኒ እንዳልጠፋ ዓለም መዘንጋት የለበትም ይላል ከዋይት ሃውስ ቤተ መንግስት የወጣው መግለጫ ኢቦላ ከመላው ክልል እስከሚጠፋበት ጊዜ ድረስ መዘናጋት የለብንም። በሽታው በወረርሽነት ላይ ከመድረሳቸው በፊት በሽታዎች በወረርሽነት ላይ ከመድረሳቸው በፊት በዓለም ዙሪያ በሽታዎቹን የመከላከል አቅም በማጠናከር ረገድ ሁላችንም ተባብረን መስራት አለብን ይላል። ከዋይት ሃውስ ቤተ መንግስት የወጣው መግለጫ የላይቤሪያ ጎረቤት ሀገሮች የሆኑት ሲራሊዮንና ጊኒ ባለፈው ሳምንት እያንዳንዳቸው ዘጠኝ የኢቦላ በሽተኞች ማግኘታቸውን አስታውቀዋል። አድማጮች ዜናችን እዚህ ላይ ያበቃ። ወደኋላ በአጫጭር ዜናዎች እንገናኛለን። የመጨረሻው ደወል በማርያም ደጃፍ በገብርኤል በጊዮርጊስ ደጅ በሩፋኤል በቂርቆስ ደጃፍ በአማኑኤል በተክልዬ በሚካኤል ግው ግው አለ። የመጨረሻው ደወል ተደወለ። አትንበርከክ ቆመህ የጴጥሮስን ሞት ሙት አለ። ስደት አገር አሟጦ ሐዘን አጉብጦ ችጋር አጥንት ህንግጦ ፍርሃት አንቀጥቅጦ ድህነት አፍጦ በደላ አንፈራጦ አይግዛህ ይበቃሃል የአያት ቅድመ አያቶችህ ቃል። እንብኝ ደጉ እንብኝ፣ ይበልጣል የዩት ድፍረትህን፣ ይወቁት ኩራትህን። እንብኝ በል እንብኝ፣ ይሻላል ጽና በእምነት። የጴጥሮስን ሞት ሙት፣ አትንበርከክ ቁም ለነጻነት። እነሆ ግው ግው ይላል የመጨረሻው ደወል ተደውሏል፣ የበደል ፍጻሜ ይሆናል። ጥሟ ሟ የፈረንሳዩ አድማጫችን ያስራደው ነች። ሰላም አዲሱና ሉላ እንደምንሰነበታችሁ። ሕይወት በደነደነ ካራ በረሃብ የጠወለገ የወገኖቼን ሰውነት ስትዘነጥልናት ስትገዘግዝ ማየቱ አላስችል ቢለኝ ነው ብቅ ያልኩት ይለናል። ዓላማዬን በማራጨት ሳይሆን ክብሩን እንዲጎናጸፍ ማመላከት ነው። እናም እናም በተገኘችው የጊዜ ቀዳዳ፣ በመርፌ ቀዳዳም ቢሆን ይህችን መልእክት ለወገኖቻችን ወንጭፉልን አለና ጻፈልን። እኛም እነሆ ወነጨፍን። አስራደውን እናመሰግናለን። በነገራችን ላይ እንዲህ እንደ አስራደ ያሉ አድማጮች አሉላ ከአድማጭነትም በላይ ተሳታፊ ሆኑ ብዙ አሉ። ልትለይ ነው። ልክ ነህ። በአገር ወይም በወገን ላይ ለየት ያለ ሁኔታ ሲፈጠር ብዕራቸውን በፍጥነት መዘው ብቅ የሚሉ የዚህ የዲሲ አካባቢው ቴዎድሮስ አበበ ለምሳሌ አንዱ ነው። ለሁላችሁም ምስጋናችን የበዛ ነው። Sunday winning, the cracked winning, What the I ቀደም ብሎም በደቡብ አፍሪካ በአሁኑም ወቅት በየመን በኢትዮጵያውያን ላይ በደረሰው መከራ ሕዝብ ከሐዘን አላባራም። ለዛሬ ፊታችንን ታዲያ ወደ አውሮፓ ልናዞር ነው፣ ወደ ስዊዘርላንድ። የአሸባሪ ሰለባዎችን ለማሰብ የሟቾችን ቤተሰብ ለማጽናናት ምን እየተደረገ ይሆን? መላከ ገነት ቆሞሳ አባ ኃይለ ጊዮርጊስ ወልደ ማርያም በስዊዘርላንድ የሚገኙ አምስት የኢትዮጵያውያን ኦርቶዶክስ ተዋህዶ ቤተ ክርስቲያናት አስተዳዳሪ ናቸው። በስዊዘርላንድ ባሉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መናንስ አመሰግናለሁ። ቤተ ክርስቲያናችን ሐዘኑ የጀመረው በሊቢያ ወንድሞቻችን በሰማዕትነት ከማለፋቸው በፊት ነው። በየመን የነበረው የወገኖቻችን ሰቆቃ ጭንቀትና መከራ እንዲሁም በደቡብ አፍሪካ ያሉት ወገኖቻችን ይደርስባቸው የነበረው ሞት፣ እንግልት፣ ስቃይ ያንን በማስመልከት በስዊዘርላንድ የምትገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መላው ምእመናን በተለይ በዛ ሰሞናት የነበረው የትምህርቱም መንፈስ ይሁን በአጠቃላይ የጸሎታችን ይዘት ያንን ባማከለ ነበረ። አንዱን መከራ ሳንጨርስ ነው ሌላው መከራ የተከተለው በቁም ከነልጆቻቸው በተቃጠሉት ወገኖቻችን ልባችን ደምቶ እያለ ነው። በዛውን ቀን ምሽት ሊቢያ ደግሞ ሌሎች ሰማዕታት ሰማዕትነት እንደተቀበሉ የሰማ ነው። የተደረገውን ነገር ሲ በተጨባጭ አንስቱልን አባታችን፣ ምን ምን አደረጋችሁ ታዲያ? በተለያየ ሰዓት በጄኔቫ መድኃኔዓለም ቤተ ክርስቲያን፣ በሎዛን ቅዱስ ገብርኤል ቤተ ክርስቲያን፣ በበርን ቅዱስ ተክለ ሃይማኖትና ቅድስት ሥላሴ ቤተ ክርስቲያን፣ በዙሪ ቅድስት ማርያም፣ በባዝል ቅዱስ ሚካኤል ቤተ ክርስቲያን ፍታትና የምህላ ጸሎታትን አድርሰናል። በመጨረሻም በዓለም አብያተ ክርስቲያናት ዋና ጽህፈት ቤት የዓለም አብያተ ክርስቲያናት ዋና ጸሐፊና ዲፕሎማት የተለያዩ ሃይማኖት አባቶች በተገኙበትም ሰባት ከፍተኛውን ጸሎት አድርሰናል። በተለይ አሁን በመጨረሻ ጸሎት ስናደርስ አብረን ልንመለከታቸው የሚገቡ ነገሮች ነበሩ። እነዚህ ሰማዕታት ከሀገራቸው ሲወጡ ቤተሰቦቻቸውን ለመርዳት ችግረኛ ቤተሰብ ያላቸው ናቸው እና እነዚያ የሰማዕታቱ እናቶች፣ አባቶች፣ ቤተሰቦች የእኛም ቤተሰቦች ናቸው። ሰማዕታቱን ተክተን ቤተሰቦቹን መርዳት ስላለብን በአራት ከተሞች፣ በጄኔቫ፣ በሎዛን፣ በበርንና በዙሪክ ከህዝቡ መካከል በበጎ ፈቃድ ኮሚቴዎችን በማቋቋም የገንዘብ ማሰባሰብ ፕሮግራሞችን ስና የሚያካሄድ ቆይተናል። በዚህም በኩል ከህዝቡ የነበረው ምላሽ እጅግ የሚያስደስት ነው። እነዚህ ኮሚቴዎች ገንዘብ ማሰባሰብ ብቻ ሳይሆን ገንዘቡ ከተሰባሰበ በኋላ በትክክል የእነዚህ ሰማዕታት ቤተሰቦች ከታወቁ በኋላ ለእነዚህ ሰማዕታት ኮሚቴዎቹ ናቸው በአካል ለሰማዕታቱ ገንዘቡን የሚያከፋፍሉት፣ ለቤተሰቦቻቸው ማለት ለቤተሰቦቹ ማለት ነው። ለሰማዕታቱ ቤተሰቦች ቀጣዩ ስራ የሚሆነው ምናልባት በዚህም የምትረዱን ይሆናል የሰማዕታቱን ቤተሰቦች አድራሻ በትክክል ማግኘት ይሆናል። ያን እንዳገኘን እንግዲህ እናደርሳለን። ተጨማሪ ዙሪክ ከተማ ከተማና በሎዛን እንዲሁም በጀኔቫ ከተማ ያሉ ምእመናን ሶስት ምእመናን ናቸው። በሚያስደስት መልኩ እኛ የነዚህ ሰማዕታት ቤተሰቦች ልጆች ስለሆንን እነሱን ተክተን አራቱን ቤተሰብ እስከ እድሜ ልክ ለመጦር ፍቃደኛ ነን ያሉ ቤተ ክርስቲያን እነዚህም ቤተሰቦች ለእይታ እንድትሰጣቸው የጠየቁ ምእመናን አሉ። እንግዲህ ወደፊት ይህንንም በጠየቁን መሰረት እንፈጽማለን። እድሜ ልክ የሚጦሩ ማለት ነው ከሟቾቹ ከሟቾቹ የአራቱን ቤተሰብ ምናልባት ድርብ ያብራን በሳያስር ነው ከኔዘርላንድ አራቱን ከያዘ ሌሎችም ይህን ፈለግ ይከተላል ብለን እናስባለን አሁን ገንዘቡን የምናሰባስበው እስከ ሜ አስራ ሰባት ብቻ ነው ከዚያ በኋላ የሚሆነው የቤተሰቡን አድራሻና በትክክል የሰማዕታቱ ቤተሰብ ና ስም ማግኘት ነው የሚሆነው እስከሚያገኝ ይጠብቃል ወይንም ደግሞ ለተገኙት በወቅቱ እስከ ተወሰነ ጊዜ ገደብ ሰጥቶ ለእነሱ ያከፋፈላል ወደፊት በኮሚቴው የሚወሰን ይሆናል የእነዚህ ሰለባዎች ቤተሰቦች ይህን ፕሮግራም ይሰሙ ይሆናል ና ምናልባት እነሱም ቢሆኑ መረጃ ሊልኩላችሁ ይችላሉ አድራሻ ካገኙ ልጁ ወንድሙ ረጂው የሞተበት ሰው ሊልክላችሁ ይችላልና በምን አድራሻ ቢልኩ መልካም ነው? ምናልባት በዚህ አጋጣሚ እኛም ማስታወቂያውን ብንነግር፣ ወደ እናንተ መልእክት ሊልኩ ይችላሉ ማለት ነው። አድራሻ አለን፣ የስልክ ቁጥር ምናልባት ካልከበደ ከሀገር ቤት ስልክን ማስቀመጥ እንችላለን። ዜሮ ዜሮ ሶስት አርባ አንድ አስራ አራት አርባ አንድ በዚህ ስልክ ቁጥር ሜሴጅም ይቀበላል። መልእክት ቢተውልን ወይም ቢደውሉልን፣ ካገኘንም አገኘን፣ ካላገኘ ሜሴጃቸውን እንቀበላለን። ሌላው በፌስቡክ ደግሞ ኢኦቲሲ ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች የሚለው መጻረቃል ስፔስ አድርጎ ስዊዘርላንድ የሚል አለ። የቤተ ክርስቲያኑ ፌስቡክ፣ በዚያም ላይ መልእክት ቢልኩልን እናገኛለን። ከዛ በተረፈ በቪኦኤ በኩልም እናንተም ጋር ትክክለኛ አድራሻቸውን ከሰጡ ከእናንተም ልናገኝ እንችላለን። አንድ ጥያቄ አባታችን፣ ባለፈው አስራ አምስት ቀን በዚሁ ፕሮግራም ከኢትዮጵያ ያሉ አባቶችን የአራት ሃይማኖት አባቶችን ዋና ዋናዎቹን አግኝተን ነበር ከኢትዮጵያ ኦርቶዶክስ ፓትሪያርኩን፣ ከካቶሊኩም ዋናውን ኃላፊ፣ ከፕሮቴስታንቱም ከእስልምና ጉዳዮችም አግኝተናቸው ተወያይተን አንድ መሰረታዊ ጥያቄ አንስተን ነበር። እነሱም ነገሩን ነካ ስላረጉት ወጣቱ ወደ ሀገሩ ቢመለስ አልምቶ ቢኖር ሰፊ የስራ መስክ አለ የመሳሰለ ሲገልጡልን ነበርና ይሄ እንዳለ ሆኖ እናንተ አባቶች ደግሞ ልጆቹን፣ ወጣቶቹን ተመለሱ ስትሉ አገር ውስጥ ያለው ሁኔታ እንዲስተካከልና ለእነሱ ምቹ ሁኔታ እንዲፈጠር ምን ነገር ታደርጋላችሁ ከመንግስት ጋርም ተቀራርባችሁ ይሁን በቤተ ክርስቲያን ወይም በሃይማኖት ተቋማትም ተሰባስባችሁ ቢሆን ሲሆን ምን እያረጋችሁ ነው ብለናቸው ነበርና የበኩላቸውን መልሰዋል። እርሶ እንደ ሃይማኖት መሪ ውጭም ቢኖሩ ወጣቶች ወደ ሀገር ተመልሰው በጥሩ ሁኔታ የሚኖሩበትን ነገር ለማመቻቸት ምን መደረግ አለበት ይላሉ? ለወጣቱ ምን ሊጠብቀው ይችላል? ከሀገር እንዳያወጣስ ሀገር ውስጥ ማስቀረት የሚቻልበትን ሁኔታ በእምነት አባቶች በኩል ምን መደረግ አለበት እንደ የበኩሉን አስተያየት ቢሰጡን። ለምን ይህን ጥያቄ ለነሱም ስላነሳን ነው። ለእኔ እንደሚመስለኝ ኃላፊነቱ ሶስት ክፍሎች ናቸው። አራተኛው እግዚአብሔር ነው። የመጀመሪያው ቤተሰብ ነው። ቤተሰብ በአሁኑ ሰዓት ችግሩም ከኑሮ ውድነቱም የተነሳም ልጆቹ ወደ ውጭ ሄደው ቢኖሩ የተሻለ ኑሮ እንደሚችል ስለሚያስብ ወደ ውጭ የመውጣትን ጉዳይ ያበረታታል። እኔ ከማገኛቸው መካከል አቅም የሌለው ብቻ ሳይሆን አቅም ያለውም ጭምር ከሀገሩ ውጭ ቢወጣ የተሻለ መኖር እንደሚችል ስለሚያስብ ያ መንፈስ ብዙ ችግር ያመጣ ይመስለኛል። ያ ስንል ቤተሰብ ብቻ ሳይሆን በውጭ ዓለም የምንኖረው እዚህ ያለ ነው ትክክለኛውን የውጭ ኑሮን በመግለጽ ምክንያቱም እዛ ሄደ የምናሳየው ነገር እዚህ ያለውን እውነት አይገልጽምና ትክክለኛውን ነገር መግለጥ፣ ማሳወቅ ችግሩንም መልካም ነገሩንም። ሁለተኛው የሃይማኖት ተቋም ነው። ለምሳሌ በቤተ ክርስቲያን ደረጃ ከተመለከትን ከንስሐ አባት ጀምሮ እስከ ቅዱስ ሲኖዶስ ድረስ ይህ ኃላፊነት ሊሰማን ይገባል። እውነት ለማውራት አቶ አዲሱ እኛም ጭምር ስደትን የምናበረታታበት ጊዜ አለ። ለምሳሌ በያው ደምረቱ ላይ ልጆቻቸው ችስር ስለሄዱ ጥላ ሲያስገቡ እልልበሉ፣ ገንዘብ አስገብቶ እልልበሉ። ያ ልጅ ያቺ ልጅ የት ነው የሄደችው? የደረሱ የምናውቀው ነገር የለም እዛ እልል የሚሉትንም እንዲወጡ የሚቀሰቅስ ጭምር ነው። ስለዚህ የሃይማኖት አባቶች በተቻለ አቅም ማስተዋል እንዲቻል ይሄ የስደት ህይወት ጥሩም ይሁን መጥፎ ያለውን ነገር መግለጥ ብንችል፣ ቤተ ክርስቲያን በዚህ ብዙ ስራ ይጠብቅባታል። ትላንትና እያንዳንዱ ህንጻ የታነጸው ኩበት ሽጠው ቅጠል ሽጠው ምድዊ ምጽዋት በሰጡ ምዕመናን ነው። ያን ደግሞ ዛሬ መልሶ ከቤተ ክርስቲያን የሚፈልጉበት ጊዜ ላይ እየደረሰ ነው ያለው። በአሁኑ ሰዓት ብዙዎቹ እየተቸገሩ ነው ያለው። ቤተ ክርስቲያን ልጆቿን ከማስተማር ጀምሮ እስከ ልጆቿ መርዳት ድረስ ሌሎቹ የእምነት ተቋማት ይህንን ዘርግተው በደም ተጠንቶበት አንድ ስራ ከእምነት ተቋማት የሚጠበቅ ይመስለኛል። ሶስተኛው የመንግስት ነው። መንግስት እንደ መንግስትነቱ የዚህ ችግር ምንጭ እንደሆነ ምንጭ ምን እንደሆነ በትክክል አጥንቶ ስር ነቀል የሆነ ለውጥ ሊያመጣ ያስፈልጋል። በሰሜን በደቡብ በምዕራብ በምስራቅ የሚበተነው ህዝብ ለምንድን ነው ለምንድን ነው ህዝብ እየተሰደደ ያለው? ይሄ በደንብ መታወቅ መቻል አለበት። የሚሰደድበት ምክንያት ከታወቀ ደግሞ መንግስት ኃላፊነት ስላለበት ያን የሚሰደድበትን ምክንያት ችግሩ መፍታት ያስፈልጋል። መንግስት ያን ችግር መፍታት ብቻ አይደለም በውጪው ሀገር ያሉትንም ዜጎችንም ህልውና የመጠበቅም ኃላፊነት አለበት። እንግዲህ እነዚህ ሶስቱ ቤተሰብ፣ የእምነት ተቋማት፣ መንግስት የሚጠበቅባቸውን ግዴታቸውንና ኃላፊነታቸውን ከተወጡ እግዚአብሔር ደግሞ የማይሰማበት ምንም ምክንያት የለም። በዚህ ጊዜ አይመለከተኝም የሚል ከግለሰብ ጀምሮ እስከ ትልቅ ተቋም ድረስ እስከ መንግስት ድረስ ሊኖር የሚገባ አይመስለኝም። ሊመለከተናል የሚል መንፈስ ውስጣችን ሊያደር ይገባል። መልካም ነው። መላክገነት ቆሞስ አባ ኃይለ ጊዮርጊስ ወልደ ማርያም በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ዳዳሪ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ አቅርቤ በዛ እንዘጋለን ውይይታችንን። ሰማዕታት እያልን ደጋግመን እኛም እርስዎም አሁን አንስተዋል። እነዚህ ሰማዕታት በኦፊሴል በቤተ ክርስቲያኒቱ ዘንድ የሰማዕትነትን ማዕርግ አግኝተዋል ታውጇል ወይንስ ወደፊት ነው? ከቤተ ክህነቱ ቅርብ ስለሆኑ ነው ያነሳው ጥያቄውን። የመጀመሪያው ደረጃ በምን ምክንያት ነው ሕይወታቸው ያለፈው የሚል ነው። እንደተነገረው ከገዳዮቻቸው ከአራጆቻቸው፣ እንደተነገረው የመስቀል ተከታዮች መሆናቸውና ክርስትናቸው ነው አማራጭ ቀርቦላቸው ነበረ ክርስትናቸውን አንለውጥም አንቀይርም ስላሉ ነው ለዚህ ህልፈት የበቁትና ስለ ክርስቶስ ስም መሞት ሰማዕትነት ነው ይሄ ምንም ጥርጥር የለውም ምናልባት የአካሄድ ጉዳይ ከሆነ በሲኖዶ ስም ደረጃ ቤተሰብ እነዚህን የሰማዕታቱን ክርስትና ስምና ትክክለኛውን መረጃ እንዲያቀርብ ጠይቋል በየአመቱ መታሰቢያ ለማድረግ እኛ አሁን በአሁኑ ሰዓት እነዚህ ሰማዕታት ነፍሳቸውን ገነት መንግስተ ሰማያት ያውርስ ብቻ ሳይሆን በረከታቸውን አሳድርብን ሁሉ እያለን ያለ ነው የአካሄድ ጉዳይ ቀን ሰይሞ ስም ጠቅሶ ልክ በስንክሳር እንደምንመለከተው እሱም ማለት ነው። መታሰቢያ ለማድረግ ሲኖዶሱ የቤተሰቡን እርዳታ ጠይቋል። ያ ሂደት ላይ እንዳለ ነው ያለኝ ግንዛቤ። በድጋሚ ስለ ጊዜው በጣም አመሰግናለሁ። ምልሀገነት እግዚአብሔር ያክብርልኝ። ለዚህ ልብን ለሚነካ ወንድሞቻችን ታሪክ የልቤን ሀሳብ እንዳካፍላችሁ ስለጋበዛችሁኝ በእግዚአብሔር ስም በስዊዘርላንድ በምእመናን ስም ከልብ አመሰግናለሁ። ምስክር የጠፋው ትውልድ እድምተኛ ደራሲ ሊናገሩ ነው። በቀድሞው የኢትዮጵያ አየር ኃይል ካፕቴን ማለት የሻምብል ማዕረግ ደርሰዋል። ከአገር ውጭ ሄዶ ለመማር በገጠማቸው እድል የፒኤችዲ ዲግሪያቸውን ይዘዋል። ካፕቴን ማለት ሻምብል ወይም ዶክተር ልበሎ ካፕቴን ዶክተር ለማ ብትለኝ ፕሌን ግን እንደው ኮንፎርታብል ሆናል። ማዕረጉ ካለ በማዕረጉ ልጥራ ብዬ ነው። ምንም ችግር የለም ካፕቴን ልሄድ ይሻላል። አየር ኃይሉ ይቀበላል። እስቲ አጠር ባለ መልኩ እንተዋወቅ። እንደ አውሮፓ አቆጣጠር በ1956 አዲስ አበባ አባ ኮራን ሰፈር ተወልደው መጀመሪያ ደረጃን ወሰን ሰገድ፣ ሁለተኛ ደረጃን ሉል መኮንን ጀምረው ሳይጠናቀቅ ዘመቻ መጣና በወልጋ ክፍለ ሀገር ገተማ በተባለች ትንሽ መንደር አንድ ዓመት ቆዩ። ከዚያስ ሁለተኛው ዓመት ሲደገምብን ጥየወጣው ቀድሞ የኢትዮጵያ አየር ኃይል ገባው ማታ ኦረዲ አዲስ አበባ ዩኒቨርሲቲ ትምህርት ጀምሮ ያለው ማኔጅመንትን ፓብሊክ አድሚኒስትሬሽን ቢኤ ዲግሪን ወሰድኩኝ። ተመልሼ አየር ኃይል በኦፊሰርስ ኮርስ በምክትል መቶ አለቅነት ማዕረግ ተመረኩኝ። ወደ ራሽያ ለከፍተኛ ትምህርት ተላኩ። በኢኮኖሚክስ ማስተር ሴንስ ሰርቻ አለው። በዚሁ በኢኮኖሚክስ ፒኤችዲን በእነሱ አስፒራንቱራ ይባላል ። እሱን ኢኩቪቫለንቱ ያው ዶክተር ነው የሚሉት። እዛው እያለሁ ነው እንግዲህ የኢትዮጵያ ሁኔታ ተለወጠና ወደዚህ ወደ አሜሪካ ዲቪ ሎተሪ ደረሰኝና በቀጥታ መጣሁኝ። እንግዲህ ወደ አስራ ሰባት ዓመት ተኩል ሊሆን አነሳሳችን ስለ ልቦለድ ድርሰታቸው ነውና በቀጥታ ወደዚያ ወደ ተነሳንበት ርዕስ እንሄድ። ምስክር የጠፋው ትውልድ እድምተኛ ልቦለድ ዋና ገጸ ባህሪ ምስክር ከብቴን የማን ተምሳሌት ነው? ማንን ይወከላል? ያለፈውን የእኛን ትውልድ፣ የወደፊቱን፣ የትኛው ትውልድ ምስክር የሚወክለው? እኔ ናንተን በእኛ ትውልድ የነበረውን ነው። ግን ያ ትውልድ እንደምናውቀው ያሳለፈው ህይወት መጥፎ ነበር። በዚህ ምክንያት የተነሳ ሀገሪቷ ትልቁን ኃይሏን የወጣት ትውልድ በብዙ ምክንያት አጥታለች። ያንን ለማመላከትና ቀጥሎም አሁንስ በዛው መንገድ ላይ ነው ያለነው ወይስ አይደለም የሚለውን ጥያቄ ነካክቶ አንባቢው የራሱን የራሱን ፍርድ እና ድምዳሜ እንዲሰጥ። በእኔ ግምት አሁንም በዛው መንገድ ያለን ይመስለኛል። መጽሐፌን ለሚያነቡ ሰዎች ይሄን ፈልገው እንዲያገኙት ነው የምፈልገው። ልብ ወለድ ነው። ታሪካዊ ልብ ወለድ ልንለው እንችላለን። ምስክር ማለት ይቻላል። ይሄ ጽሁፍ የተመሰረተው ነባራዊ ሁኔታ ላይ ነው፣ ከማቃቸው ካየኋቸው ምስክርነት ልሰጥ ከምችልባቸው ነገሮች ላይ የተነሳ ስለሆነ ታሪካዊ ልቦለድ መባሉን የምቃወም አይመስለኝም። ብዙን ነገር በየቤታችን ወይም በምንገናኝበት ቦታ ሁሉ እናነሳለን ይሄን እና በዚህ ዘመን እኮ ይሄ ሆኖ ነበረ እንዲህ አይነት ጥፋት ጠፍቶ ነበረ እያልን የምናወራው ነገር የሚያስተላልፈው የሚያስተምረው ነገር ካለ ለምን አይሞክርም ከሚል ነው የኔ አላማው። ወደፊት ቀጣይ ስራ እንዳለ በግል ማጫወቻው ተውኛል። መጽሐፉ ወይ በተመረቀ ዕለትም ተነግሯል ምናልባትም፣ ስለአሁኑ ግን ይሄ ስራ ለአሁኑ ትውልድ ልጻፍ ቢሉ ድግግሞች ነገር አይሆንም። ስለ አሁኑ ነገር ያልተነገረስ እዚህ መጽሐፍ ላይ ምን አለ? ምን ሊጽፉ ነው? ስለ አሁኑ ልጻፍ ቢሉስ ቢባሉ ምንድን ነው? ቁም ነገሩን ብቻ ነካካንና አለፍን ነው እንጂ ወደ ኋላ ትንሽ ልመለስና መጽሐፍ የኢንተርቴይንመንት የማዝናናት ሀይልም አለው። ከዛም አንጻር ልቦወለድ ድሉን ይሰጥሃል። ካራክተሮችን ባህሪዎችን ፈጥረህ አንባቢህ እንዲዝናና እንዲጫወት የራሱን ህይወት በዛ ውስጥ እንዲያይ እያደረግከው ለማዝናናትም የሚደረግ ይሄ አንዱ ፈርጅ ነው። ሌላው ወገን ግን ትልቁ ነገር ቁም ነገሩን የማስተላለፍ ጉዳይ ነው። ስለዚህ የሚቀጥለው ነገር የሚሆነው ምንድን ነው? የባህሪ ካራክተር ለውጦች ይኖራሉ ግን ስትሬስ፣ ማድረግ የምፈልገው አጽንኦት ምንድ ነው? ቀጣይነቱ እንዴት ነው? ለሀገሪቱ እጣ አልቆመም። ያለፈው ታሪክ፣ ወጣቱ አሁንም ያለበት ሁኔታ የሚያሳየን ልክ ያለፍነውን አይነት ይመስላል። እና ይሄንን እንዴት አድርጎ ነው መለወጥ የሚቻለው ከሚል አነሳስ ነው ለመጻፍ የምፈልገው እና ይሄ በትልቁ የምታየው ነው ግን የማዝናናት ሴቱም እዛ መጽሐፍ ውስጥ ይኖራል የሚል ግምት አለ ግን ይሄን ያመጣው ለምንድን ነው ድግግሞሽ የሆነ ቦታ ልምሎ አሁን ለምሳሌ ምዕራፍ አስራ ስምንትን ብናይ ያን የጠፋ ትውልድ በዛሬው ላይ አየዋለሁ ምስክር በየቦታው በየመጠጥ ቤቱ በየቡና ቤቱ የሄደበትና ቡና ቤት ከሚያስተነግዱ ሰዎች ጋር የተገናኘበት ምዕራፍ እዛ ውስጥ ይገኛል እና መጽሐፉ ላይ መግቢያው ላይ መጨረሻ ያለው እንኳን ብንመለከት ለምን ያ ትውልድ እንደመረጡ ሲገልጹ ለህዝብ ፍላጎትና ምርጫ ስልጣን ላይ የተቀመጡ መንግስታት ሁሉ ያለ ህዝብ የተቀመጡ መንግስታት ሁሉ መሰረታዊ ባህሪ ብቻ የሆን መጨረሻቸው ምን ያህል ተመሳሳይ እንደሆነ ስለምገነዘብ፣ ይህንኑ ለአንባቢያን ለማሳየት በመፈለግ ነው። እነዚህ ከህዝብ ፈቃድ ውጭ ያሉ መንግስታት መጨረሻቸው ምን እንደሆነ እማሳይበት ነው። ይሄ የአሁኑን ትውልድ እጣ አመጣም ያመጣል። ቀድመህ የሚቀጥለውን ሚስጥር ላውጣ ነው እንዳታመጣብኝ ነው። ወይም ትንሽ በዚህ ላይ መጽሐፉ በግድ ያመጣለህ። መጽሐፉ ልክ ነው። በአስተዳደር ላይ ያሉ፣ በስልጣን ላይ ያሉ የሚያደርጉት ነገር፣ ድሮ እነዛ ፋይሉ ይዘጋ የሚሉት በምስክር ጊዜ ያሉት፣ ዛሬ አዲስ እንኳን ምናልባት ተባብሶም አለ ሌሉ የሚችሉ ሰዎች ይኖራሉ። ትክክል፣ በዚህ አገላለጽህ እስማማለሁ። እንደውም በአንድ አረፍተ ነገር እኒየው ካል ትያትሩም ተውኔቱም አለ የተለወጡት አክተሮቹ ብቻ ይመስለኛል። ይሄንን ማመላከቱ እንግዲህ አስፈላጊ ነው እና ቅድም እንዳልኩ መጽሐፍ የማዝናናት ኃይልም አለው። ያን የተበላሸ ትውልድ እንዳይደገም እንደ አብነት ምን አቅርበዋል እዚህ መጽሐፍ ላይ በዚህ መጽሐፍ ውስጥ አቶ በለጠን ብትወስድ የጠየቅከውን ጥያቄ የሚመልሱልኝ ይመስለኛል። አንጀታቸው፣ ቆሽታቸው የሚደብን ጨጓራቸው የሚላጡ ሰዎች በዛ ስርዓት ውስጥ ነበሩ። የራሳቸውን የሚችሉትን ያህል አድርገው መጨረሻ ላይ እነሱም ራሳቸው በጤናም ጉለት ይሁን በስደትም ወጥቷል። ግን በቂ ስላልነበረ ያው ምስክር ለዛ ለጠፋ ትውልድ ምስክር ከመሆን ያለፈ ያን የጠፋ ስርዓት እንዳቶ በለጠ አጉልቶ የሚያሳይበት አንድም ቦታ የለም። የወቅቱ ተራማጅ ምስክር ሆኖ ቁጭ ያለ ሰው ነው እንጂ እንደ ገጸ ባህሪነቱ ብዙ ነገር እያወጣ መናገር መቻል ነበር። እንደዛ ለምን አላረጉልክ ነው? በዚህ ስም አማለ የዛ ትውልድ ጀግና አልነበረ። ምስክር ግን ባለው ሁኔታ መጀመሪያ የራሱን ህይወት ለመለወጥ ትልቅ ጥረት ያደረገ ሰው ነው። ከምንም ከተራ ቤተሰብ ውስጥ ወጥቶ ራሱን ሰው ለማድረግ የተማረ ሰው ነው። በዛው ሊቀር ይችል ነበር ካለበት ችግር አንጻር ከዛ በኋላ ደግሞ በስራ ላይ ከተመደብን በኋላ የሜላትን አባት ነጻ ለማውጣት የኤልሳን አባት ለማውጣት የበኩሉ ሙከራዎች ብዙ አድርጓል፣ ግን ርቆ መሄድ አልቻለም ነበር። ያ ትውልድም ይሄ ነው። ያ ትውልድ ሞቷል። ያ ትውልድ ታስሯል። ስርአቱን ለመለወጥና በጎ ነገር ለማምጣት ግን ሳይችል ቀረ፣ ተደናቀፈ። ራሱ ነው የጠፋው። አጨራረሱ መጽሐፉ እንደምንጠብቀው አልሆነም የሚሉ ሰዎች ሊያጋጥሙ ይችላሉ። ምናልባት እኔም አንዱ ልሆን ይችላለሁ። በደንብ ነው ያነበብኩት መጽሐፉን አንዳንዴም ወደ ኋላ እየተመለስኩ እየደገምኩ ከሜላት ጋር የነበረው ግንኙነት እና ከኤልሳ ጋር ያሳለፈውን የፍቅር ጊዜ ሳስብ እንዲያውም መጨረሻ ላይ ከሜላት ጋር በትዳር ጓደኝነት የሚኖሩ አድርጌ ዝም ብዬ ገምቼ ነበረ። ብትንትን ያለ አጨራረስ ነው። እንዲያውም ከሜላት ይልቅ ደግሞ ከኤልሳ ጋር አገናኝተውታል። ከኤልሳ ጋር አንድ ምሽት አሳልፈዋል። እንደ ቅርበትና እንደ አብሮ መስራታቸው ውይይት ክለብ ሳይቀር አብሮ እንደ መቀመጣቸው በሩቅ እየተያዩ የመፈቃቀድ የበሩትም ያን ያህል የደረሱ ሰዎች ምንም ሳይሆኑ ቀሩ። ምናልባት አንባቢ ይሄ ነገር አይሰማውም ነውም ብለው ነው። ሆን ብዬ ነው። እንደውም የመጽሐፉ ውበት እዛ ላይ ያለ ይመስለኛል። ከኔ ግምት አንጻር ለምን ብትለኝ ጀምሮ መጨረስ የማይችል ትውልድ ነበር። ለምንድን ነው የተስተካከለና የተመቻቸ ሁኔታ ስላልነበረው ነበር። በእድሜው ትዳር መያዝ የማይችል ትውልድ ነበር እና እንዲህ የተስተካከለ ነገር አልነበር። ከራሱ ጥፋት አልነበረም። ትውልዱ ከነበረው ስርዓት ስርዓቱ ያመቻቸለት በጎ ነገር አልነበር። የተዋከበ ትውልድ ነው። ስለዚህ ጀምሮ መጨረስም የማይችል ነበር። ከሌላውም ቶ ከፍቅር እንኳን አንጻር ዘርቶ መልቀም ያልቻለ ትውልድ ነው እና ምን ያህል ምን ያህል ሚዝረብል እንደነበረ ትውልዱ ለማሳየት ነው። ደግሞ ይሄ እውነት ነው። በሁላችንም ህይወት ውስጥ ወደኋላ ብትመለከተው በእድሜያችን እንኳን ተድረን ወግያየን ብዙ ሰዎች ያለን አይመስለኝ እና ይሄ ይሄ እዛ ውስጥ የተንጸባረቀ ይመስለኛል። ሌላው ምንድን ነው የልብ ወለድ ጽሁፍ አጻጻፍ የማንጠልጠል ሰስፔንስ መኖር አለበት። እሱ ተሳክቶሎት በተፈጥሮችን ሁልጊዜ በእንትን መልክ ቢያልቅ ነው የምንወደው። በጥሩ ሁኔታ ቢያልቅ ወደ ቢጋቡ ኖሮ ጥሩ ነበር የሚል ነገር አለ ግን እንዳሉት ትውልዱ ራሱን መግለጥ የማይችል እንኳ ምስክርን በዚህ የተነሳ ነው። እንደምትወዳት ንገራት ሲባል እንኳ መንገር አንደበቱ ከአንደበቱ ማውጣት አልቻለም። ምስክርን አሁን ጥሩ እንትን ነው የጠቀስክልኝ። ለምንድን ነው ገፍቶ ያልጠየቃትና ወደ ትዳር ለምናገር ብትል ቤት እንኳን አልነበረው የሚኖረው አንድ ክፍል ውስጥ ተከራይቶ ነበር እና እዛ ቤት ውስጥ ትዳር የመመስረት እንኳን እንትን የለውም እና ትዳርን የመሸከም እንትኑ አቅሙ እንኳን ለማዳበር ያልቻለበት ሁኔታ ነው። ትግስቱና ጨዋነቱ ግን የዛ ትውልድ ውስጥ አይደለም። የዛ ትውልድ እኮ በጣም ደፋርና አንዳንዴም፣ እሱ አሁን እቤቱ ሜላ ስታድር መሬት ሲተኛ እሱ አልጋ ለቆ ደግሞ ምንም አይተዋውቁም አይባልም። ብዙ ደረጃ ተዳርሰዋል። ልብ ለልብ መፈቃቀድ አለ። ያን አጋጣሚ ሊጠቀም አልቻለም። እና እውነትም የጠፋና የደከመ ትውልክ ምንድን ነው እሱ አሁን። አንዳንድ ሰዎች ያነበቡ ይህንንም እንደውም ኤዲት ያደረገልኝ ሰው ይሄ ሊሆን አይችልም ይሄ ይሄ ምን አባ ይኖሩ ያለኝ እንዴት ሊሆን ይችላል አለ። ግን ምስክር እኔ ሳልኩት እንደዛ ነው። ከዛ በፊት ተነጋግረው ቢሆን ኖሮ በመካከላቸው የፍቅር መሳሳብ መኖሩን እንዲሁ እኮ በሩቅ እኮ ነው ፍላጎት ሁለቱም ፍላጎት አላቸው፣ ግን በሩን አልከፈቱትም። ቢሆን ኖሮና ቤቱ አድራ ምንም ነገር ሳይሆን ቢቀር ኖሮ አሁን ያልከውን አስተያየት መስጠት ይቻል ነበር። ምንም አልነበረም። ምስክር አእምሮ ውስጥ አድቫንቴጅ ወሰድኩኝ ላለመባል ላለመባል እና ይሉኝታ ይዞት ነው ያንን ያላደረገው። ፍላጎቱማ ነበረው ምልክቱንም ማስሷማ ሰጥታለች። ብዙ መንገድ ሰንጋው ሲመጣ የመሳሰለ እያለች የምትቀልደው የዛ ንጥብራቅ ነው። መልካም ወደ እርሶ ሌሊት ወደ ግሎ በዘመነ ደርግ ኢትዮጵያ ውስጥ ዘር ሰርተዋል። ትክክል። ምናልባት አንድ ሰው በዛ ዘመን ሰርተው የዛ ዘመን ተጠቃሚ ሆኖ አሁን ምን ያወራሉ? ደፈር ካለም እንደው እንደ ካድሬም ሊቆጥሮት ቢችል፣ አንድ ሰው ደፋር እንደዚህ ቢናገር ምን ይላሉ? ይሄ በጣም ጥሩ ጥያቄ ነው፣ እና ከሁለት አቅጣጫ ነው መልስ የምሰጠው። በመጀመሪያ እኔ ራሴ የዛ ሥርዓት ፕሮፌሽናል ወታደር ነ እንጂ ከጫካ ውስጥ በሽፍትነት ለሚተዳደር ኃይል ሊቆምኩ እና ያደርኩ ሰው አልነበርኩም። እና ኢትዮጵያን አየር ኃይል በምስራቅ አፍሪካ ውስጥ ተወዳዳሪ ያልነበረው ትልቅ ድርጅት አባልኝ የተማርኩ ፕሮፌሽን የነበረኝ ከዚህ አንጻር ያን ሥርዓት ያገለገልኩት ከፕሮፌሽን አንጻር ከዛ አልፌም ደግሞ ሰራዊቱን አገልግያለሁ። ሰራዊቱን ልሳን በሜካፕ ኤዲተርነት፣ በአምድ አዘጋጅነት ሰርቻለሁ። ያ የኢትዮጵያ ሰራዊት ነው። ያ የኢትዮጵያ ሰራዊት ኢትዮጵያን ከሶማሌ ወረራ ያዳነ አንድነቷን የጠበቀ ሉዓላዊነቷን የጠበቀ የታገለ የሞተ ሰራዊት ነው፣ መጨረሻው አላማረም እንጂ። ስለዚህ እኔ ፖሊሲ አውጪ አልነበርኩም ፖሊሲ አስፈጻሚ አልነበርኩም። ስለዚህ ራሴን የማየው ከዚህ አንጻር ነው። በሌላ ወገን በማንኛውም ስርዓት ውስጥ የሚያገለግሉ ሰዎች የዛ ስርዓት ካድሪዎች ናቸው ማለት አይደለም። ፕሮፌሽናል ሳሉ የዩኒቨርሲቲ ሌክቸረር ሊሆን ይችላል፣ ወይም የተለያየ ድርጅት ስራ አስኪያጅ ሊሆን ይችላል። እነዚህ ሁሉ በዛ ስርዓት ውስጥ የሚጠቃለሉ ሰ ልክ እንደ ሰራዊቱ አባል ማለት ነው። የሰጡኝ ምሳሌ ትንሽ እንደው እንዴት ነው? ለምሳሌ የዩኒቨርሲቲ ሌክቸረር ወይም የዩኒቨርሲቲ መምርህ ይሆናል እርስዎንና አንድ ዩኒቨርሲቲ ሌክቸረር ግን በአንድ አርጊያ ላይ ነው። ዘመኑ የደርግ ዘመን ነው፣ የወታደራዊ አገዛዝ። ይሄንን ወታደራዊ አገዛዝ ፈላጭ ቆራጭ አምባገነን ስርዓት ያገለገሉት በቅንነት ነው እና ያኛው ምሳሌ አብሮ ይሄዳሉ ለማለት ነው። ቅንነት የሚለውን ቃል አልቀበልም። በዛ ስርዓት ውስጥ አየር ኃይል ገና ትምህርት ሲጀምር ነው እንግዲህ በኢህአፓነት የታሰርኩት፣ ያንም በልቤ አምጭ ያለው ከዛ በኋላ ታጠጋ የጣ ሜካፕ ኤዲተር ሆኜ የአምድ አዘጋጆችን በምሰራበትም ጊዜ ይህን የነበረውን አስተዳደር የምችለውን ያህል በምችለው መንገድ እየተቸው ያለፍኩ ነው ና ሊናያን የሚወቅስ ምንም ነገር የለ። ከዛ አንጻር ነው ማየው ና ሌላውም አንባቢውም ከዚህ አንጻር ይመለከተዋል ብዬ ገምታለሁ። እኔ ካድሬ አልነበርኩም። ጭሩ መልካም ጋዜጠኛ የመሆን ፍላጎት እንደነበረውት ሲናገሩ ሰምቻለሁ። በመጽሐፍ መረቃውም ጊዜ እሱን ደግሞ መናገሩ አልገርመኝም። እንደውም እስካሁን ለምን ዘገዩ የሚያሰኝ ነው። እንደው ፊት ለፊት ምስጋና ብዙ አይመችም በእኛ ባህል እንጂ ድንቅ አጻጻፍ ነው። በዚህ የተነሳ አንዳንድ ነገሮች አገላለጥ ላይ ስዕላዊ የሆኑ አገላለጦች አሉ ና በጣም ይሄ መቼም የሚገርም ነው። እነዚህን ሁሉ ሳይ የበለጠ በድርሰቱ መግፋት ነበረበት ላለሁና እና ይሄ በጣም ውበት ሰጥቶታል ማለት ይቻላል። ምንድን ነው እዚህ አገር የሚሰሩት ካፕቴን። በጣም ሰፊ ውይይት ነበረንና፣ ካፕቴን ለማ አሁን ያነሳሁትን ጥያቄ የሚመልሱበትን ስለ መጽሐፉም አንዳንድ ነጥቦችን የሚያወሱበትን ቀሪ ክፍል በሌላ ጊዜ ለማቅረብ እንሞክራለን። አድማጮች ወደ ቀጣዩ ዝግጅት እናልፋለን። በነገራችን ላይ እናቶች፣ እንኳን ለዛሬው ቀን አደረሳችሁ ዛሬ ማዘርስ ዴ ወይም የእናቶች ቀን የሚባለው ነውና መልካም ቀን እንመኛለን ሳላው

ወደ ኢትዮጵያ ቤተ እስራኤላውያን በተደጋጋሚ የዘር መድሎ ተደረገብን ሲሉ ይደመጣሉ። ያለፈው ሳባራ ሌላ ዘረኝነት ተከሰተ ብለውም ባለፈው ሰሞን የተቃውሞ ሰልፎ አካሂደዋል። እኛም የነገሩን መነሻና መድረሻ ከቦታው ጠይቀን ዘግበናል። ቀጣዩ የዛሬ ውይይት ግን ለምንድን ነው ቤተ እስራኤላውያን ላይ ይሄ ሁሉ ነገር የተደጋገመው መሆኑን ምንጩ ታውቋል መፍትሄውስ? ሁለት ለጉዳዩ ቀራቢ ናቸው የተባሉ እንግዶችን አነጋግረናል። ባለፈው ሰሞን ያነጋገርናት በዚያው የምትገኘው ጋዜጠኛዋ ጸጋ ፋንታሁን መላኩ አንዷ ስትሆን የቀድሞ የፓርላማ አባል ሽሞን ማለትም ስምኦን ሰሎሞንም አብረዋሉ። ዛሬ መጀመሪያ ነገር ያው በኢንተርናሽናል ሌቨል ስንወስደው ወደ ሌላ ሀገር ስናወዳድረው በአፍሪካም፣ በአሜሪካም፣ በኤሮፕም በሁሉም ስንወስደው ያው ብዙ ለማለት አይቻልም። ግን እኛ ኢትዮጵያዎች እዚህ ያለን ያው እኩልነት ስላለ በጁሽ ሆነን እንደሁሉ መኖር ስለምንፈልግ አንድ ነገር ትንሽ ነገር ቢሆንም ሆኖ ብለን ሁላችን እንወጣለን። ምክንያቱም ጭቆናና ወይም ደግሞ የዘረኝነት አክቲቪቲ ስለማንቀበለው ሁላችን እንደተደረገ ባለፈው ሳምንት እንወጣለን። አሁን ያለው እዚህ ሀገር ምንድን ነው? በመንግስቱ ፖሊሲ ስንወስደው ምንም የዘረኝነት ፖሊሲ ወይም የዘረኝነት መምሪያ የሚባል የለም እንዲያውም በባጀት በእንክብካቤ በመንግስት ስንወስደው በቤቶችን በሙሉ በትምህርት ቤትም ስንወስደው ከበላይ ነው ያለ። ይሄ ፖሊሱ በደማስ የጠቃ የወጣ ምንድን ነው? አሁን ደማስ ልጁ ስንወስደው ከፍ ያለ ነው። በጣም ጥሩ ልጅ የሠራው በሙሉ በጥሩ ሁኔታ የሚሰራ ጥሩ አስተያየት ያለው ለወደፊቱ የሚያስብ እንዲያውም የሚነገር ነገር ወላጆቹም የሉም የሉት ሙሉታቸው ሙተዋል። ከወንድሞቹ ነው የሚያድግ ጥሩ ልጅ ነው፣ ግን መጥፎው ፖሊሱ ነው። እሱ መጥፎ ስለሆነ እሱ ታች ስለሆነ አስተሳሰቡ ሁሉ የድሮ ፕሪሚቲቭ ስለሆነ እኛ የምንለው ምንድነው እንደዚህ ነገር ሲሆን ትልቅ እርምጃ መውሰድ አለብን። ፖሊሱ መውጣቱ ከፖሊስ ብቻ ሳይሆን የሚገር ነገር ስብሰባ ነበረን ፖሊሶቹ ጋር። ያው እነሱም በጣም ነው የነካቸው። እነሱም አፍረዋል። እነሱም የሚያደርጉትን ነው የጠፋቸው። አሁን ግን ትንሽ ኮሚቴ ተቋቁሞ እኔ አለሁበት እዛ ውስጥ ፍርድ ቤት እንዲቀርብ ያው ክሪሚናል ነው። ፖሊስም ቢሆንም ክሪሚናል ወንጀለኛ ነው እና ሌሎችም አሁን አራዝሜ ለማናገር አልፈልግም። ብዙ እርምጃዎች ተወስነዋል፣ የሚቀጥለው ዘርዝረዋል። ጥሩ። ወደ ጋዜጠኛ ጸጋ ልሄድ፣ ግን አንድ ነገር አቶ ሽሞን ሲናገሩ እንደሰማሁት እኛ እንደውም የበለጠ ክብካቤ ተደርጎልን በበላይነት እንታያለን ብለዋል። ይሄንንም እስቲ እንደው እንድታየዋለሽ ጸጋ። እሺ፣ በመጀመሪያ ደረጃ በዘረኝ ድርጊትነት ኔድ በዓለም አቀፍ ደረጃ ዘረኝነት በሁሉም ቦታ ያለ ነው። ነገር ግን እዚህ ላይ ለየት ያለ ነገር አለ። ከኢትዮጵያ ወይም ከአፍሪካ የሚሄድ በሙሉ ጥገኛ፣ ወደ ሰለጠነው ሀገር የሚሄደው በሙሉ የዛ ሰው ጥገኝነትና የእኛ የቤተ እስራኤሉ መሰረታችን መነሻችን የተለየ ነው። እኛ ቤተእስራኤሎች እስራኤሎች ጥገኞች አይደለንም። ነገ ጠዋት ኢትዮጵያ ልንመለስ አይደለም። እኛ የመጣነው ወደ ትውልድ ታሪካዊ ሀገራችን ነው። እና የእኛና የሌላው ጥገኛ መሰረቱ ታሪካችን የተለያየ ነው። እና እንኳን ዘረኝነት ቀደም ሲል አቶ ሽሞን ያሉት እንኳን ልንጨቆን እኛ የበላዮች ሆነን ነው የምንታየው ያሉት። ያ ምንድን ነው፣ በመንግስት ደረጃ ዘረኝነት የሚባል ነገር የለም። የዘረኝነት አመለካከት ያላቸው ሰዎች አሉ። ሌላው ደግሞ ምን አለ፣ የዚህ የኑሮ ሁኔታን ስንመለከት ህብረተሰቡ የቤት መግዣ ገንዘብ መንግስት ይሰጣል። ዘጠና ፐርሰንት ስጦታ ነው። ስለዚህ ህብረተሰቡ ሄዶ የሚገዛው የት ነው? አነስተኛ በቀላል ዋጋ በሚገኙበት ቦታዎች ቤት ይገዛል። የእኛ ህብረተሰብ ካለመማሩ የተነሳ ጠሪፍ ኢትዮጵያ ከመምጣቱ የተነሳ ኢትዮጵያ እንደተለመደው ጎረቤት፣ አጎቱ፣ አክስቱ፣ አያቱ፣ ቅድመ አያቱ፣ ወንድሙ ስለሚኖር እዚህም አንድ ላይ መኖር ይጀምራል። ህዝቡ አንድ ላይ በሚኖርበት ጊዜ ያን አካባቢ በሙሉ በእኛ ህብረተሰብ ይያዛል። የእኛ ህብረተሰብ ያን በያዘ ጊዜ በአካባቢው ያሉ ሟለ ህጻናት ትምህርት ቤቶች በእኛ ልጆች ብቻ ይያዛል። ቁጥሩ ይበዛል። ያ ለእኛ ለራሳችን ከሌላው ህብረተሰብ ጋር ለመራመድ መሰናክል እየፈጠረብን ነው። የደማስን ጉዳይ ተናገረ። ወንድሜ ሽሞን የተናገረው የደማስን ጉዳይ እየፈጸሙ ፖሊሶች በአንዳንድ ቦታ ዘረኛ ሰዎች አሉ። ፖሊስ ጣዳም፣ በፖሊስም የሚያገለግሉ እንዲህ አይነት ባለጌዎች ዘረኞች አሉ። የእስራኤል ፖሊስ ሰራዊት ወይም ደግሞ የፖሊስ ክፍሉ ሙሉ በሙሉ ዘረኛ ነው አይደለም። ግን በእስራኤላውያን በማህበረሰቡ ውስጥ ግን ቤተ እስራኤላውያን እንደ እስራኤል ዜጋ ተቀባይነት ሙሉ ለሙሉ አላቸው፣ ማለት ይቻላል። ማለት ብቻ ሳይሆን ያለ ነው ሙሉ በሙሉ አለ። በማንኛውም በኩል ተሳትፏለን። ይሄ ወንድሜ ሽሞን ባለፈው ፓርላማ ነበር። እኔ በቴክኒክ ጉዳይ ነው የቀረ እንጂ አሁን እኔም ፓርላማ ከመግባት አልፎ ሚኒስትር መሆን የሚችል ሰው ነበርኩኝ። በሙያውን ብትኖስ እኔ ጋዜጠኛ ብዙ ዓመት ሰራለሁ። በማህበሩ ተመራጭ ነኝ። ስንተኛ አራተኛ ተርም በማህበሩ የኤቲክስ ፍርድ ቤት አለን። ዳኛ ነን። በዚህ በመከላከያ ኃይሉ በእስራኤል ውትድርና ሁሉም ነገር ሙሉ በሙሉ መብቷለን። ግን ሁለታችሁም ከነገራችሁኝ፣ ፀጋ ልጨምርበት ትችላለሽ። ጠቅላይ ሚኒስትሩም ቢሆኑ ይሄ ነገር ተደጋገመ፣ ካሁን በኋላ ዝረኝነት እዚህ አገር ውስጥ አናይም ብለዋል። ፕሬዚዳንቱም ደግሞ ለቤተ እስራኤላውያን ተገቢ ትኩረት አልሰጠንም ነበር ብለው አምነዋል። ከዚህ ቀደም ችግር ነበር ማለት ነው። እና ያ ነገር እንደገና ለምንድን ነው የተመለሰው ነው የመጀመሪያ ጥያቄ። አንድ ነገር ልጨምርበት ትንሽ ነገር ቢሆንም በግለሰቦችም ፖሊሶቹም ሆነ ሌሎችም ሆነ ደረግ ሁሉ ቁሞ ይናገራል ደግሞ ይገባዋል። ምክንያቱም አንድ ሰው በዘረኝነት እንዲጨቆን የለበትም። ዋና የእኛ ትኩረት ምንድን ነው? ዘረኝነት እንዳይኖር አለ፣ ችግር አለ፣ በራሻዎችም ላይም አለ። በተለያዩ ሀገሮች ሲመጡ ያው ሁሉም እንትን ይላል። ግን እንዳይኖር መኖር የለበትም በሚል በተለይ በቤተ እስራኤላውያን ላይ ያነጣጠረ ዘረኝነት የለም፣ በሁሉም ላይ ያለ ነው የሚሉት በሁሉም ነው ያለ ግን ከኛ ጋር ሲሆን ያው እኛ ዝም ብለን እዚህ ሀገር መጥተን ልዩነታችን ዝም ብሎ በታሪካችንና በባህላችን ብቻ ሳይሆን ቀለማችንም ይታያል። ጥቁሮች ነን። የለም አይደለም የምለው አለ፣ ግን እንታገላለን ይህን ነገር እንዳይኖር። ለማጠቃለያ እኔ የምለው ሁለት ነገር አለ። አንደኛ ባለፈው በዘጠና ስድስት ዓመተ ምረት የደሙ ሁኔታ የተደርፋ ችግር የለም አይደለም። ሁሉም ነገር ንጹህን። አሁን እኛ የምንነግርህ ምንም ነገር የለም ብለን አይደለም። በሌሎቹ ላይ ደግሞ ይሄ አይታይም በብዛት ጸጋ። እኔ ለአናሳ የፈለግኩት ከአሜሪካ የመጡ ከጣሊያን፣ ሌሎች አሉ ግን በኢትዮጵያውያን ላይ ተደጋገመና ምንድን ነው ዛሬ ምን ሁኔታ ላይ ናችሁ ለማለት ነው። በሁሉም ላይ ያለ ዘረኝነቱ በሁሉም ላይ አለ። በእኛ ላይ ግን ያለው ምንድን ነው? አንደኛ ይሄ ነገር ዘረኝነቱ አለ፣ በሁሉም ህብረተሰብ ላይ አለ። የእኛ ግን ምንድን ነው? እራሳችን ባክግራውንድ፣ የመጣንበት ያልተማርን መሆናችን። በሁለተኛ ደረጃ ደግሞ በቀለማችንም ላይ ደግሞ ጥሩ አመለካከት የሌላቸው አሉ። ነገር ግን በመንግስት ደረጃ ስንሄድ እኛን በዚህ ህብረተሰብ ለማቀላቀል ተፈጥሮ እንድንኖር የሚደረገው እጥረት ከፍተኛ ነው። ቀደም አቶ አዲሱ የጠየቀው ጥያቄ ፕሬዚዳንት ሩቢ ሪቭሊን እንዲሁም ደግሞ ጠቅላይ ሚኒስትር ናታንያው ያሉትን ነገር ለምንድን ነው ከአሁን በፊት ትኩረት አልሰጠንበትም? ተሳስተናል ነገር ነው የሚሉት። የደማስን ሁኔታ ከነሳን የፖሊስ ጠቅላይ አዛዡ ወዲያው ነው ከፖሊስ ያባረሩ ሰዎችን። ነገር ግን በእስራኤል ህግ ሁለት ነገር አለ። ፖሊስ መባረራቸው ብቻ በቂ አይደለም። ፖሊሱ ጄኔራሉ፣ አዛዥ ቅርታ መጠየቃቸው ብቻ አይደለም። እነኚህ ሰዎች በግል ተከሰው እንደ ማንኛውም ወንጀለ ስለሆነኛ መቀጣት አለባቸው ነው። ለመሆኑ ቤተ እስራኤል እዛ ስንት ናቸው? በነገራችሁ ላይ በአሁኑ ሰዓት የስታቲስቲክስ ቢሮ ባወጣው ዘገባ መቶ ሰላሳ ሰባት ሺህ ነን። ሀምሳ አንዱ ሺህ እዚህ የተወለዱ ናቸው። አቶ ሽሞን እዚህ ላይ የምጨምረው አለ። ለማጠቃለያ እሱን ጊዜ በእስራኤል ጉዳይ እየተነሳ የእስራኤልን ና የፍልስጤምን ኮንፍሊክት በማስገባት የእስራኤልን ገጽታ በመጥፎ ለማቅረብ ብዙ ጥረት ይደረጋል። በዓለም አቀፍ ደረጃ በዓለም ሚዲያ በኩል ለፓለስታይኖች ያለውን ለፍልስጤሞች ያለውን ድጋፋቸውን በመግለጽ የእስራኤልን ገጽታ በመጥፎ ሁኔታ ለማቅረብ የሚደረገው ጥረት አንዳንዴ በእኛ ላይ እንዲህ አይነት የዲሞክራሲ መብት ይዘን የምንታገለውን እንደ ትልቅ ነገር አድርገው በእስራኤል ላይ መጥፎ ትችት እንዲደርስ የሚያደርጉም ብዙ ሚዲያዎች እንዳሉ ስለማወቅ ነው። ነው። እዛ አንጻር አይደለም እኛ የተነስታን። ለነገሩ ባጠቃላይ ነው የምልህ። ያው ይሄ የተያያዘ ነው። ይህቴ ጸጋ የምትለው ያው እውነት ነው። በትላልቆች ጋዜጠኞች፣ ሜዲያ በቃ ብዙ ይሞኩራሉ ይህን ነገር ለመያያዝ፣ ግን የተለያየ ነው። ጸጋ ፋንታሁን መላኩ ጋዜጠኛ፣ እንዲሁም ደግሞ በፖለቲካው ረገድ የመብት ታጋይ አቶ ሽሞን ሰለሞን የቀድሞ ፓርላማ አባል፣ የፖለቲካ አቀንቃኝ፣ በጣም አመሰግናለሁ ለጊዜያቸው። እግዚአብሔር ይስጥል፣ እናመሰግናለን። Bakil Dama, the to Altyazı M.K. Ben ዛሬ መሰናዶውም ወደ ማጠቃለያችን እያመራን ነው፣ ግን አንድ አፍታ አዲስ አበባ ብቅ ብለን እንመለሳለን። አሁን ንጉሴ አክሊሉ ምስጢር ያደረገውን እንግዳ ይገልጥልናል። ሰላም ነው ንጉሴ፣ እንደምናመሸ ንጉሴ፣ እንዴት ናችሁ? አሉላና አዲሱ፣ እኔም ደህና ነኝ። ዛሬ ደግሞ ለየት ያለ ነገር ነው ይዤ የቀረብኩት። እኔ መቼም እንግዲህ አንዴ ከሙዚቃ ሰው፣ አንዴ ከስፖርት ሰው፣ አንዴ ከስነ ጽሁፍ ሰው፣ አንድ ጊዜ ደግሞ ከሙዚቃ ሰው፣ ሌላ ጊዜም ደግሞ እንደዚሁ እንዲህ እንዲህ እያልን ያው ሬዲዮ መጽሔትን በተቻለ መጠን አድማጮቻችንን ለማዝናናት እንሞክራለን እና የዛሬውም ዝግጅቴ ትንሽ ለየት ይላል። ልጠይቅህ ልለው፣ አረፍ በልናውጋ። የፉትቦል ወዳጄ ጠፍቶ ከካታንጋ ሰላሳ ሶስት አመት ደከምኩ በፍለጋ። የት ይሆን ይሄ ሰው ደግሞ እስከነማንጋ ምድር ወይስ ሰማይ፣ ቆላ ወይስ ደጋ ንገረኝ ጥላ ፎቅ ወይ ከማናንሼ ሚስማር ተሴራ በር መስተዋት ካታንጋ ጠቁመኝ ቦታውን አረፍ ብዬ ላውጋ። እዚህ ታይተዋል ሲሉኝ ሲሄድ ብዙ ሳይርቅ የማገኘው ሁሉ ስለ ፉትቦል አያውቅ። ድንገት ስታዲየም ይመጣል በማለት ቁጭ ብዬ ጠበቅኩት ድፍን አስር አመት። አሜሪካ ሄዷል ብዬ ብገምትም ከጓደኞቹ ጋር አላገኘሁትም። ስሙን ያልሰማሁት ሲጠራ አሜሪካ ለእነሱም እንደ እኔ ጠፍቶባቸው ለካ ኪራይ ቤት ነው ሲሉኝ ከጥገናው ሰፈር ሲቆርጥ ሲቀጥል የኤሌክትሪክ መስመር ከትውልዱ ሰፈር ታችን አልዩ አምባ፣ ጎረቤላ፣ አንኮበር፣ እንጦጦ ራጉኤል አለ ሲሉኝ ድልበር ፊት ለፊት አላየው አልሰማው በሸገር ከቶ ምን ይሻላል? የዚህ የሰው ነገር ወዴት ልፈልገው የትስ ብዬ ልብረር ብዬ ተጨንቄ አገሩን ሳስሰው ሁሉም ሰው ረስቶት ጠፍቶ የሚያስታውሰው አዲሱ ገበያ አገኘሁት፣ ያን ሰው እሱ በሺ ዘጠኝ መቶ ስልሳ ሶስት ዓመተ ምሕረት ጥቅምት ወር ነው፣ የኬንያ ቡድን እዚህ መጣ ከኛ ጋራ ለመጫወት። ጨዋታው ወርግጥ ጥሩ ነበረ። ትንሽ አየር ላሉና ኬንያ የሆነች በጉልበቱም ሆነ በምን አንድ ለምናምን እንዳደረጉ በኢታሎ እና በመንግስቱ አማካይነት ሁለት አግብተን፣ ጭቅጭቅ ተነሳ። ምክንያቱም የእነሱ ተጫዋች የሆነ አንድ ተጫዋች ወደቀ። ሲወድቅ አራት ቁጥራቸው ኃይለኛ ስለነበር ሲሮጥ ይገባና ያንን ወጌሻ ለመጥራት ሲመቁር ዳኛ ካልካልተ ካላለበሰቀር አይገባም ብሎ ይከለክላል። መንግስቱ መንግስቱን ድብደባ ሲጀምሩ ካታንጋ በሙሉ ግልብት አለ። ምድር ቁና ሆነች። በዛ ግርግር እኔም ዱላ ቀመስኩ። አንድ ላይ አንድ ጆሮ ግንድ አልቀረም፣ አናት አልቀረም። በተመሳሳይ ልብስ የለበስነው ቱታ ለብሼ ቤንች ቁጭ ብዬ ነበር። ያ የቤንቹ ልብስ ልክ ከኬንያ ልብስ ጋር ይመሳሰላል። በዚህም ላይ ጥቁረት አለ ቁመቴም ምንም ሲል በኋላ እኔ ኃይሌ ነኝ እኮ ብዬ ስል ጌት ከመቼ ወዲህ አማርኛ ለመድክ እያሉ በደብደብ ደረጃ አድርሶብኛል። አረሻ ሻሾ ነይ ብዬ ስል የታባክ ሻሺ ከተድነ ከየታባክ ለመድክ አማርኛ እያሉ እስከ መምጣት ደርሰዋል። እና ይህውም የደበደቡኝ የገዛ ቲፎዞዬ ናቸው ያለ መለየት በቁመት ሰዎች አዎ ያልመለኬት በእንደዚህ አይነት ነው ድብደባ የተደበደብኩት። ብዙዎች ቀደም ባለው ጊዜ የነበራችሁ የፉትቦል ወዳጆች ኃይለ ማርያም መኮንን በቅጽል ስሙ ሻሾን ታስታውሹታላችሁ። በተለይ ለዳኘውና ለኢትዮጵያ ብሔራዊ ቡድን ከአስራ አምስት አመት በላይ በተከላካይነት መስመር ተጫውቷል። ኃይለ ማርያም ዛሬ የሰማንያ ሰባት አመት ሰው ነው ለኢትዮጵያ ፉትቦል ታሪክም ሆነ ጨዋታ በዕድሜም ሆነ በምስክርነት በአሁኑ ሰዓት ከኃይለ ማርያም የቀረበ የለም። ስፖርታዊ ቅርጹን እንደያዘ ያለው አቋሙ ከአረጋዊው አሰልጣኝ ከፈርጉሰንና ከተጫዋቹ ከማራዶና እንቅስቃሴው አስር እጅ ያስመርጣል። ማንም ሰው ዛሬ ኃይለ ማርያምን ቢያየው ከስልሳ አምስት አመት በላይ አይገምተውም። ለመሆኑ ኃይለ ማርያም መኮንን ሻሾ የሚል ቅጽል ስም የተሰጠው ለምንድን ነው? ኃይለ ማርያም ሻሾ ሻሾ ኃይለ ማርያም ጥቁረቱ አጋልጦት ቁመናውም በጣም ኬንያዊ ተጫዋች መስሏቸው በቀለም የቀመሰው ዱላ በእኛው ስታዲየም በራሱ ቲፎዞ በአገሩ ደጋፊ ሪዘርቭ ተጫዋች ነበርና አራፊ ቱታ እንደለበሰ ያረፈበት ካልቾ ከባድ ቃሪያ ጥፊ እንደምን ይረሳል! ታሪክ እንደዚህ ነው፣ ሁሉን ያስታውሳል። አበቃሁ? ንጉሴ፣ ምኑን አበቃሁ ባክሁ። ኃይለ ማርያም ለምን ሻሾ እንደተባለ ቢያንስ ቢያንሳት ገልጥ፣ አድማጭም ብሻ አይልህም። ምን ጠፍቶ አዲሱ ል ቀጥል ካልከኝ ቀጥላለሁ። እንዴታ ቀጥል እንጂ ኃይለ ማርያም መኮንን ነው ያባቱ ስም። ሻሾ ለምን እንደተባለ ለማወቅ ኃይለ ማርያምን ብዙ ፈለግኩት፣ ለጊዜው ላገኘው አልቻልኩም። በፊት ከተወያየን በኋላ ማለት ነው። ስለ ኃይለ ማርያም ሻሾ አንድ ወዳጄ ገዛሀኝ ነዲ የሚባል ናግኝቼ ጠየቅኩት። እሱ በደንብ አጫውቶኛል ኃይለ ማርያም የዳኘው ቡድን ተጫዋች ነበር። ገዛ ሀይነዲ ደግሞ ለዳኘው ቡድን በአትሌቲክሱ ስፖርት ይወዳደር ነበር እና በጣም በቅርብ ይተዋወቃሉ። ኃይለ ማርያም ሻሾ ለምን ተባለ ብዬ ስጠይቀው ገዛ ሀይነዲ ከልምምድ በኋላ እግር ኳስ ተጫዋቾችም የአትሌቲክስ ስፖርት ተወዳዳሪዎችም አንድ አካባቢ ስለነበረ ሻወር የምንወስደው ታጥበን ከወጣን በኋላ ውጭ ወጥተን እየተጫዋወትን በነበረው ጨዋታ ላይ ያነሳን ስንወያይን፣ ስንነጋገር የሁላችንንም ገላ ሰውነት አካል በፎጣ እያደራረቅን ከሌላ ሁሉ ሰው ሀይለ ማርያም እንግዲህ ጥቁር ስለሆነ ነጭ ልክ እንደው ይሄ ከሰማያዊው ሰማይ እንደሚወጣው ደመና አይነት ነጭ ነገር እንደው በሰውነቱ ላይ በሙሉ ስለሚወጣ ሀይለ ማርያም ሻሾ ተባለ። የሳሙናውም አስተዋጽኦ አለው። የቀለሙም፣ የከለሩም፣ የመልኩም አስተዋጽኦ አለው። በባዝሊን ወይም ደግሞ በክሬም ቀባቀባ ካላረግ ነው ያው ምንችም ጆሮ አካባቢ እና አይን አካባቢ፣ ከንፈር አካባቢ ማንኛውም ሰው መቅላቱ አይቀርም ብሎ ገዛ ይነዴ ያጫውቶኛል እንደው ስለ እኔ ደግሞ እንደገና ሌላ ሰው ፈለግኩና ደግሞ ስለ ገዛሀኝ ነዲ የሩጫ ጉዳይ እንዲያጫውተኝ የኢትዮጵያ ዜና አገልግሎቱን ንጉሴ ኃይለ ጊዮርጊስ ወዳጅን ጠየቅኩት። ገዛሀኝ በእርግጥ እንዳልከው ለዳኘው አትሌቲክስ ቡድን ተሰላፊ ነበረ። ያን ጊዜ ገዛሀኝ ብዙ ጊዜ ያሸንፋል በውድድር ላይ እና ሽልማት የሚሰጠው አንድ ሙሉ የሸንኮራ አገዳ ነበር። የተሸነፈ ጊዜ ግን ያ የሸንኮራ አገዳ ግማሹ ነው ለሱ የሚደርሰውና ግማሹ ለእኛ ለቲፎዞዎቹ ይሰጠን ነበር ብሎ አጫውቶኛል። እንግዲህ ሻሾ መነሻ ከሆነን እንደው ከፈቀዳችሁልኝ ለምን አንዳንድ ነገሮችን በዚህ አጋጣሚ አላነሳም? ጨዋታን ጨዋታ ያነሳዋልና መልካም ነው። ንጉሤ ይቀጥል። ከሻሾ ቀጥሎ እንግዲህ ሻሾና ዱላ በጣም ወዳጆች ነበሩ። ለብሔራዊ ቡድንም አብረው ተጫውተዋል። ዱላ ራሱ የቅጽል ስም ነው። ጎራዴውም እንደዚሁ የቅጽል ስም ነው። ብረቱ የሚል አለ። ቀጭኑ የሚል አለ። ቸርኬ፣ አራዊት፣ ቮልቮ፣ ባቡር፣ ምን ስንቱ። ወሎዬው ሰበታ የሚባልም ተጫዋች ነበረ። ቼንቶ የሚባል ደግሞ ተጫዋት ነበረ። እንደዚሁ መቶ አለቃ ሉቾ የሚባልም ነበረ። እጅግ በጣም ነው። በጣም ደግሞ እኔ ደስ የሚለኝ ኤልቢስ የሚባል ነበር። እንደው የኤሌክትሪክ ተጫዋች የመብራት ኃይል ጠጉሩ በጣም ደስ የሚል ይገርመሃል። አዲሱ በጣም በጣም በጣም ዞማ ነው። በካታንጋ በኩል ነው በወዲያ በኩል የሚጫወተው እና ግሩም ያጨዋወት ስልት ነበረው እና እሱንም እንደዚሁ አስታውሰዋለሁ። ሌሎችም ብዙ ተጫዋቾች አሉ። ግድግዳው የሚል አለ። እና ወደ አርቢትሮች ደግሞ ወደ ተጫዋቾች መለስ፣ አርቢትሮችም የቅጽል ስም ነበራቸው ነበራቸው። አሁ እስቲ አንተ አንዱ ከምታስታውሰው አንዱን ጥራ። እንደው በጣም ወደው በጫዋቱም በዳኝነቱም ወደው ጋሽ አየለ ነፍሱን ይማር ጅቦ ነበር የሚባለው እንግዲህ። ጅቦን በለው የሌሎችን ስም አልጠራንም የእሱን ስም እንጥራው። ልክ ነህ። ሌላ አለው? እንግዲህ ሼት ሳለ። አዎ ሼት አለ። አየሩ ከበደኛ አየሩ ከበደኝ። አዎ እና እንደው ያረጀ ትዝታዬን እንደው ቀሰቀሳችሁብኝ ዛሬ ባጠቃላይ እንግዲህ ሻሾ የተባለው በዚህ ምክንያት ነው ሌላው ደግሞ እንደዚሁ ብዙ ጊዜ በስለ ኳስ ሲነሳ የምናነሳው የምናወሳው ታሪኩን ጎንደሬው ዶክተሩ ኢንስትራክተሩ እና ነበር ሆኖ እንዳይቀር ታሪካችን ሁሉ አደራ እንላለን ትውልዱን በሙሉ ብለን ብንቋጨውስ፣ ድንቅ ነው። ንጉሴ እግዚአብሔር ይስጥልን። በእኛ በኩል ያሉንን ዝግጅቶች እያገባደድን ነው። ቀሪው በዕለቱ ዜና ተረኛ የሚቀርብ ማጠቃለያ ይሆናል። ታዲያ ከጀመርነው ከዚህ ስልት ጋር ነው የምንታዋችሁ፣ ጨርሶ ለመሰናበት ከዜናው በኋላ ግን እንመለሳለን።

አነውስ ከልካይ ሰው ንዳሻው ቢኖር በአገሩ ላይ እኮ ማነው ሰጪ አነውስ ከልካይ ሰውንዳሻው ቢኖር በሀገሩ ላይ ወገኔ በድስማኛ አገሬ አንድነት በጀና ዛሬ ወገኔ በድስማኛ አገሬ አንድነት በጀና ዛሬ ተራራው ሲርብ የሚያበላው አገር ማለት ሰው ነው። ለወዱ ያደረ ወዳጁን እየረሳ ነፃነት ምኑ ነው ሲነገር ቢወሳ ለወዱ ያደረ ወዳጁን እየረሳ ነፃነት ምኑ ነው ሲነገር ቢወሳ ወገኔ እልስማኝ አገሬ አንድነት በጀና ይበጀና ዛሬ ወገኔ እልስማኝ አገሬ አንድነት ይበጀና ዛሬ Mă ce-mi calcă fău a fi me, mă iar de la አሁን የዜና ማጠቃለያ ይነበባል። በኢራቅ መዲና ባግዳድ ሰሜን ክፍል በአንድ እስር ቤት ላይ በተነሳ ብጥብጥ ብዙ ሰዎች ተገድለው አርባ እስረኞች እንዳመለጡ ባለሥልጣኖች ዛሬ ገልጸዋል። የሀገሪቱ የአገር አስተዳደር ሚኒስትር በተናገሩት መሰረት ካሊስ በተባለው እስር ቤት በተነሳ ብጥብጥ ስድስት ፖሊሶችና ሰላሳ እስረኞች ተገድለዋል። ሌሎች ባለሥልጣኖች ግን አስራ ሁለት ፖሊሶችና በትንሹ 50 እስረኞች ተገድለዋል ይላሉ። ሩሲያ እንደ አውሮፓ አቆጣጠር ግንቦት ዘጠኝ ቀን 1945 ዓ.ም ሁለተኛው የዓለም ጦርነት ሊያበቃ ሲል ሶቪየት ኅብረት የናዚ ጀርመን ወታደሮችን ያሸነፈችበትን 70ኛ ዓመት ለማክበር ዛሬ በቀዩ አደባባይ ባደረገችው የበዓል ሥነ ሥርዓት ግዙፍ የወታደራዊ ኃይል ትርኢት አሳይታለች። ሰሜን ኮሪያ ሶስት ጸረ መርከብ ከክሩዝ ሚሳይሎችን ለሙከራ እንደ ተኮሰች የደቡብ ኮሪያ ወታደራዊ ባለሥልጣኖች ገልጸዋል። የደቡብ ኮሪያ መርከቦች የሰሜን ኮሪያ ግዛት ወደሆነው የውሃ ክልል ዝር ቢሉ ካለምንም ማስጠንቀቂያ እንደምትተኩስባቸው በዛተች ማግስት ነው ሰሜን ኮሪያ የሙከራ ተኩስ ያካሄደችው። የተከበራቸውህ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ሲሆን ግርማና በሌሎችም ባልደረቦቼ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም በደህና ነው።